በኢትዮጵያ ስፔስ ሳይንስና ጂኦ ስፔሻል ኢንስቲትዩት የስፔስ ና ፕላኔት ሳይንስ ክፍል አስትሮሎጂ ሳይንስ ተመራማሪ ዶክተር ገመቹ ፋንታ ለዶችቬሌ በሰጡት አስተያየት በመረጃ ደረጃ ስለ ባድ ነገሩ እስካሁን የታወቀ ነገር በላቦራቶሪ ጥናት ባይረጋገጥም ሊሆን የሚችለውን በሙያቸው አብራርተዋል። አለታማ ነገሮች አሉ። በፀሐይ ዙሪያ የሚሽከረከሩ ስፔሻሊ ጁፒተርና ሳተር ለመካከል አለቶች አሉ። ትልልቅም ትንንሽም ብዙ አይነቶች ናቸው። አስቴሮይድ ቤልት የሚባል ልክ እንደ ፕላኔቶች በፀሐይ ዙራ የሚሽከረከሩ አለቶች አሉ ማለት ነው። እነዚህ እንግዲህ አለቶች የተለያዩ ሚኒራሎች ነው የሚይዙት በውስጣቸው ማለት ነው። መሬት ላይ ያለም የሌለም ሊኖር ይችላል። አስቴሮይድ ይባላሉ። አንዳንዴ በተለያየ ምክንያት፣ በስበት በታይ ፋይዳል ፎርስ ምክንያት ከዛ ኦርቢታቸው ይለቁና እየተወረወሩ ይሄዳሉ እና የተለያየ ፕላኔት ላይ የፕላኔቱ ግራቪቲ ውስጥ ሲገቡ በከፍተኛ ፍጥነት ወደ ፕላኔቱ ይወርዳሉ ማለት ነው። ለምሳሌ ምድር ላይ ሲወርዱ ሚቴራይት ይባላሉ፣ ልክ ከባቢ አየር ሲገቡ ማለት ነው። እነዚህ አስትሮይዶች ጥቃቅን ከሆኑ ልክ ወደ ከባቢ አየር ሲገቡ ግጭት ስለሚፈጥሩ በተለምዶ የከዋክብት ጅረቶች እንደሚባሉት አይነት ብርሃናማ ክስተት እንደሚፈጥሩም ተነግሯል። ከከባቢ አየር ውስጥም ፍጭት ውስጥ የሚነዱት ሜትሮይትስ በብዛት ከወደሙ በኋላ የተረፈው ወደ ምድር ሲወድቅ ጥቃቅን ከመሆናቸው አንጻር በራዳርም ለመከታተል አስቸጋሪ ይሆናሉ ተብሏልም ከሰሞኑ ከጅማ ከተማ 18 ኪሎ ሜትር ወደ አጋሮ አቅጣጫ ወጣ ብሎ በሚገኘው የቡ ከተማ አካባቢ የወረደው ባዕድ ነገርም በመጠን አነስ ያለ ሲሆን በተወሰነ ወደ ምድር ገባ ማለቱ ተነግሯል። እነዚህ አስቴሮይዶች ከመብረቅ እጅግ ሰፊ ልዩነት እንዳላቸውና ምናልባት በሰው ወይም ቤቶች ላይ በእርቁ ግን የከፋ ጉዳት ማድረስ እንደሚችሉም ባለሙያው አስረድተዋል። መብረቅ ሀይ ቮልት ኤሌክትሪክ ቻርጅ ነው የሚፈጠረው በዛ አካባቢ ኮሙሎኒምበስ ክላውድ የሚባላል የደመና አይነት ማለት ነው። ይህ ደመና እንግዲህ ብዙ እርጥበት በውስጡ ደመናዎቹ ደግሞ በተለያየ ስፒድ አሁን ለምሳሌ አንዱ ወደ ዌስት ሚሄድ ከሆነ ሌላኛው ደመና ደግሞ ወደ ኢስት ሚሄድ ከሆነ በመሀላቸው ፍሪክሽን ይፈጠራል። ስትጊያ ሲፈጠር በጣም ሄቪ ናቸው ንኝክላውዶች። በዛ ስትጊያ የሚፈጠረው ኤሌክትሪክ ቻርጅ ነው መብረቅ የምንለው ማለት ነው። በጅማ ዩኒቨርሲቲ አስትሮፊዚስት፣ ኮስሞሎጂስት የሆኑት የፊዚክስ ትምህርት ክፍል ኃላፊና መምህር ዶክተር ቶሉ ቢረሳ በተለያዩ መገናኛ ብዙሀን ከሰሞኑ በጅማ በከፍተኛ ድምፅ ስለወደቀው ቁስ ከላቦራቶሪ ውጤት በፊት የምሰጡት መረጃዎች መላምት ብቻ ናቸው ይላሉ። ዩኒቨርሲቲ በዋናነት አሁን ሰሞኑን ደልጌታ አድርጎ ከማቴሪያል ሳይንስ፣ ከፊዚክስ፣ ከኬሚስትሪ ና ከጂኦ ፊዚክስ ና ከጂኦሎጂም ጨምሮ ወደ ላብ ወስዶ ከአካባቢው ጋር በመሆን የሰኩሪቲን ጉዳይ አለ በደንብ አጥንቶ ይሄ ነው ይሄኛው ይሄኛው ነው ማለት ነው አሰራሩ ይህም ስለሆነ ነው ከዛ በኋላ መግለጫ መስጠቱ ነው እንጂ ይሄ ከዚህ ነው የመጣው ይሄ ከዚህ ነው መጣ ተብሎ በ መላምት የሚደረገው ትክክል ላይሆን ይችላል። ሳይንሳዊ ምርመራ እንደሚያደርግና ስሰትም መሆኑንም ትክክለኛ መሆኑን አረጋግጠን የሚሰጥ ይሆናል። ለዶችቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ